ፎሬን ሰርቪስ ኢንስቲትዩት አሜሪካን ሰራተኛ አንድ የኢትዮጵያ ተማሪ ትምህርቱን ከጨረሰ በኋላ ወደ አሜሪካ አገር ለመሄድ ስለሚፈልግ ወደ አሜሪካን ኤምባሲ ሄዶ ስለ ቪዛው ጉዳይ ከኤምባሲው ሰራተኛ ጋር ተነጋገረ። ጤና ይስጥልኝ ጌታዬ። ስሜ ለማ ይባላል። ቪዛ ሹም የቪዛ ሹም እባክዎ ይቀመጡ። እሺ፣ አመሰግናለሁ። ምን ላድርግለው አቶ ለማ? ወደ አሜሪካ ለመሄድ ስለምፈልግ ቪዛ እንዲሰጠኝ እፈልጋለሁ። ለምን ወደ አሜሪካ መሄድ ይፈልጋሉ? ትምህርቴን እዚያ ለመቀጠል ስለምፈልግ ነው። ዩኒቨርሲቲ። የትኛው ዩኒቨርሲቲ ውስጥ ለመማር ይፈልጋሉ? ዋሽንግተን ውስጥ በሚገኘው በአሜሪካን ዩኒቨርስቲ ውስጥ ነው። ይህ ዩኒቨርስቲ ይቀበለዎታል? በቅርብ ቀን አሁን ጌታዬ፣ ዩኒቨርስቲ እንደሚቀበለኝ አሁን በቅርብ ቀን ደብዳቤ ደርሶኛል። እስቲ ደብዳቤውን ልየው። በደስታ ጌታ ፎርፍሎንስ አንድ የኢትዮጵያ ተማሪ ትምህርቱን ከጨረሰ በኋላ ወደ አሜሪካን አገር ለመሄድ ስለሚፈልግ ወደ አሜሪካን ኤምባሲ ሄዶ ስለ ቪዛው ጉዳይ ከኤምባሲው ሰራተኛ ጋር ተነጋገረ። ጤና ይስጥልኝ፣ ጌታ። ስሜ ለማ ይባላል። እባክዎ ይቀመጡ። እሺ፣ አመሰግናለሁ። ምን ላድርግለው አቶ ለማ? ወደ አሜሪካ ለመሄድ ስለምፈልግ ቪዛ እንዲሰጠኝ እፈልጋለሁ። ለምን ወደ አሜሪካ መሄድ ይፈልጋሉ? ትምህርቴን እዚያ ለመቀጠል ስለምፈልግ ነው። የትኛው ዩኒቨርሲቲ ውስጥ ለመማር ይፈልጋሉ? ዋሽንግተን ውስጥ በሚገኘው በአሜሪካን ዩኒቨርሲቲ ውስጥ ነው። ይህ ዩኒቨርሲቲ ይቀበለወታል? አሁን ጌታዬ፣ ዩኒቨርሲቲው እንደሚቀበለኝ አሁን በቅርብ ቀን ደብዳቤ ደርሶኛል። እስቲ ደብዳቤውን ለየው። በደስታ ጌታዬ። ፎር ኮምፕሬንሽን አንድ የኢትዮጵያ ተማሪ ትምህርቱን ከጨረሰ በኋላ ወደ አሜሪካ ሀገር ለመሄድ ስለሚፈልግ ወደ አሜሪካን ኤምባሲ ሄዶ ስለ ቪዛው ጉዳይ ከኤምባሲው ሠራተኛ ጋር ተነጋገረ። ጤና ይስጥልኝ ጌታዬ፣ ስሜ ለማ ይባላል። ዋኮ ይቀመጡ። እሺ፣ አመሰግናለሁ። ምን ላድርግለሁ አቶ ለማ? ወደ አሜሪካ ለመሄድ ስለሚፈልግ ቪዛ እንዲሰጠኝ ይፈልጋለሁ። ለምን ወደ አሜሪካ መሄድ ይፈልጋሉ? ትምህርቴን እዚያ ለመቀጠል ስለምፈልግ ነው። የትኛው ዩኒቨርሲቲ ውስጥ ለመማር ይፈልጋሉ? ዋሽንግተን ውስጥ በሚገኘው በአሜሪካን ዩኒቨርሲቲ ውስጥ ነው። ይህ ዩኒቨርሲቲ ይቀበለዎታል አሁን ጌታዬ? ዩኒቨርሲቲውን እንደሚቀበለኝ አሁን በቅርብ ቀን ደብዳቤ ደርሶኛል። እስቲ ደብዳቤውን ለየው። በደስታ ጌታዬ።